የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 16 2017 ዓ ም ዝግጅታችን ጀመረ። በኢትዮጵያ የሰብአዊ መብቶች ጥሰት አሳሳቢ ሆኖ መቀጠሉን ኢሰመኮ ገለጸ። በእነዚህ ባለፉት ሶስት ወራት አካባቢ ውስጥ ያሉትን የሰብአዊ መብት ጉዳዮች፣ አሳሳቢ ጉዳዮች ጥሰቶችን በምናይበት ጊዜ በጣም በርካታ ሆነው እናገኛለን። ሆኖም ግን ደግሞ በነዚህ ጊዜያቶች ውስጥ በዚህ ጊዜ ገደብ ውስጥ ሲሆን በተለያዩ ምክንያቶች አክሰስ ባለመኖር ምክንያት ከተደራሽነት ምክንያት በግጭታው ውስጥ መሆናቸው ምክንያት መረጃ የማሰባሰብ ተግዳሮት በማጋጠሙ ምክንያት ደግሞ በዚህ ውስጥ ያልተካተሙ በጣም በርካታ ጉዳዮች አሉ። የሰማችኋቸው የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በጎላ ዶላ ወረዳ ለአመት የተቋረጠው ትምህርት ቢጀመርም 49 ትምህርት ቤቶች መውደማቸው ተነግሯል። እነዚህ ለምሽቱ ከያዝናቸው ዘገባዎች ጥቂቶቹ ናቸው። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ዛሬ በኢትዮጵያ የተለያዩ አካባቢዎች የደመራ በዓል በክርስትና እምነት ተከታዮች ዘንድ ተከብሮ ውሏል በዚህ በዩናይትድ ስቴትስና በሌሎች የዓለም አካባቢዎችም እየተከበረ ይገኛል። እንኳን ለመስቀል ዋዜማ የደመራ በዓል በሁሉም በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እንኳን አደረሳችሁ እንላለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው አስማማወየ ነው እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች አስማማው። በድጋሚ እንደምናምሽታችኋል ተመልካቾቻችንና አድማጮቻችን የምሽቱን ዜናዎች የማቀርብላችሁ አስማማየ ነው ነኝ። በምሽቱ ዜናዎቻችን የሱዳን የጦር ኃይል በካርቱም በፈጥኖ ደራሽ ኃይሉ ይዞታዎች ላይ ጥቃት አደረሰ፣ እንዲሁም የእስራኤል የውጭ ጉዳይ ሚኒስትር ለሊባኖስ ግጭት የቀረበውን የተኩስ አቁም ጥሪ ውድቅ አደረጉ የሚሉትና ሌሎችንም ይዘናል። ወደ መጀመሪያው ዜና አልፋለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰመኮ በግጭት አውድ ውስጥ ያሉ አካባቢዎችን የሩብ ዓመት የሰብአዊ መብት ሁኔታ የተመለከተ ሪፖርት ትናንት አመሻሽ ላይ አውጥቷል። ሪፖርቱ በአምስት ክልሎች ውስጥ በርካታ ሲቪሎች መገደላቸውን ብዙዎች ለአካል ጉዳት መዳረጋቸውንና ከፍተኛ የንብረቱ ውድመት መድረሱን አመልክቷል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቋል። ባለፈው ሩብ ዓመት በግጭት አውድ ውስጥ ባሉት አምስት ክልሎች ማለትም አማራ፣ ኦሮሚያ፣ ጋምቤላ፣ ማዕከላዊ ኢትዮጵያና ደቡብ ኢትዮጵያ ክልሎች ውስጥ ቁጥራቸው በግልጽ ያልታወቀ ካላቸው በተጨማሪ በመቶዎች የሚቆጠሩ ሲቪሎች እና በግጭት ተሳትፎ የሌላቸው ሰዎች መገደላቸውንም ኢሰመኮ ምስክሮችን ዋቢ በማድረግ ጠቅሷል። አድማጮቻችን፣ ዜና ዝርዝር ባብየረስ ወደ እናንተ ይደርሳል። የሱዳን ዋና ከተማ ካርቱም ዛሬ ሐሙስ በአየርና በመድፍ ጥቃቶች መናወጧን አዣንስ ፍራንስ ፕሬስ የአይን እማኞችና ወታደራዊ ምንጮችን ጠቅሶ ዘግቧል። የጦር ሰራዊቱ የፈጥኖ ደራሽ ድጋፍ ሰጪ ይዞታዎችን የደበደበ ሲሆን በርካታ ነዋሪዎች እንደገለጹት ግጭቱ ለሌ ላይ ነው የተጀመረው። የዛሬው ጥቃት የጦር ኃይሉ በዋና ከተማ በፈጥኖ ደራሽ ኃይሉ ቁጥጥር ስር ያሉ ቦታዎችን ለመያዝ ከወራት በኋላ የሰነዘረው ከባድ ጥቃት እንደሆነም ተመላክቷል። ትላንት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ ከጉባኤው ጎን ለሱዳን የጦር ኃይል አዛዥ ለጄኔራል አብድፈታል ቡራን የግጭቱ እየተባባሰ ሜድ ያሰጋቸው መሆኑን አሳውቀዋቸዋል። የዛሬውን ውጊያ አስመልክቶ የፈረንሳይ የዜና አገልግሎት ያነጋገራቸው ስማቸው ያልተገለጸ ምንጭ እንዳሉት የጦር ሰራዊቱ ካርቱም ውስጥ ካሉ የአማጽ ኃይሎች ጋር ከባድ ውጊያ አካሂዷል። የጦር ሰራዊቱ ወታደሮች በሁለት ተፋላሚ ወገኖች የተያዙትን የካርቱም አካባቢዎች በሚለየው ናይል ወንዝ ላይ ያሉ ሶስት ልዩዎችን አቋርጠው ጥቃት ማድረሳቸውን ወታደራዊ መረጃ ምንጩ አመልክተዋል። የጦር ሰራዊቱ ባለፈው የካቲት ካደረሰው ከባድ ጥቃት በኋላ ከወንዙ ባሻገር ባለችው ኦምዱርማን አብዛኛውን አካባቢ ተቆጣጥሯል። በርካታ የኦምዱርማን ነዋሪዎች ከንጋት ጀምሮ ከባድ የመድፍ ተኩስ መኖሩን ጠቅሰው የመኖሪያ ሕንፃዎች ተመትተዋል፣ የጦር አውሮፕላኖችም ሲበሩ አይተናል ብለዋል። ከጀኔራል ቡርሃን ጋር የተነጋገሩት የመንግስታቱ ድርጅት ዋና ጸሐፊ ኩቴሬጅ ጦርነቱ በአካባቢው መስፋፋት አደጋን መደቀኑን ማሳውቋቸዋል። የድርጅቱ ዋና የረዳት ባለሥልጣን በበኩላቸው የሱዳን ሕዝብ 17 ወራት ሙሉ ስቃዩን ሲያይ ቆይቷል፣ አሁንም መከራው አላበቃም ብለዋል። በሌላ ዜና የሱዳን በስር ላይ ያሉት የሱዳን የቀድሞ አምባገነን ፕሬዚዳንት ኦማር አልበሽር ሆስፒታል መግባታቸው ተገለጸ። የ80 ዓመቱ አልበሽር ሰሞን በመታመማቸው ከታሰሩበት ከካርቱም ወጣ ብሎ ከሚገኘው የጦር ሰፈር መርዌ ከተማ የሚገኝ ሆስፒታል መግባታቸውን ያመለከቱት ጠበቃቸው ሆኖም ህመማቸው ከባድ አይደለም ብለዋል። በእስራኤልና ሊባኖስ ድንበር ላይ የተኩስ አቁም እንዲደረግ የቀረበውን ተማጽኖ የእስራኤል ውጭ ጉዳይ ሚኒስትር እስራኤል ካትዝ ውድቅ አድርገውታል የአውሮፓ ህብረት፣ ዩናይትድ ስቴትስ፣ ፈረንሳይና ሌሎች ስምንት ሀገሮች በእስራኤልና በሊባኖስ ድንበር ላይ የተካሄደ ባለው ግጭት ለ21 ቀናት የሚጸና የተኩስ አቁም እንዲደረግ ጥሪ ካቀረቡ ሰዓታት ተከትሎ ነው ሚኒስትሩ ውድቅ ያደረጉት። የውጭ ጉዳይ ሚኒስትሩ በኤክስ ማህበራዊ መገናኛ ባወጡት መግለጫ ሽብርተኛውን ድርጅት ሂዝቦላን ድል እስከምናደርግና የሰሜን እስራኤል ነዋሪዎች ደህንነታቸው ተጠብቆ ወደ መኖሪያቸው እስኪመለሱ ባለን አቅም ሁሉ መዋጋታችንን እንቀጥላለን ብለዋል። ይህን ተከትሎ የእስራኤል ጦር ይህን ተከትሎም የእስራኤል ጦር ኃይል በሊባኖስ ዋና ከተማ ቤሩት ውስጥ ባሉ ኢላማዎችን ለይተን ጥቃት በማድረስ ላይ ነን ሲል ያስታወቀ ሲሆን የሄዝቦላ ዋና ይዞታ ተብሎ በሚታመነው የቤሩት ደቡባዊ አካባቢ የፍንዳታ ድምፅ ተሰምቷል፣ ሰማዩ ልም ጢስ ታይቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጽህፈት ቤት ለቀረበው የተኩስ አቁም ሀሳብ መልስ እንዳልሰጡና የጦር ሰራዊቱ ባለው ኃይል መዋጋቱ እንዲቀጥል ትእዛዝ መስጠታቸውን አስታውቀዋል። አውስትራሊያ፣ ካናዳ፣ ጀርመን፣ ጣሊያን፣ ጃፓን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሜሬቶችና ካታር የጦርነቱ በቀጠናው መስፋፋት የእስራኤልም ሆነ የሊባኖስን ህዝብ አይጠቅምም በማለት የቀረበውን የተኩስ አቁም ጥሪ ተቀላቅሏል። አድማጮቻችን የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የዩክሬን ፕሬዚዳንት ቮሎዲሞር ዜሌንስኪ ዛሬ በሐሙስ ዋይት ቤተ መንግሥት ተቀብለው ያነጋግራሉ። የዩክሬኑ መሪ ሀገራቸው ከሩሲያ ጋር በምታካሄደው ጦርነት ለማሸነፍ ያሏቸውንም እቅዶች ያብራራሉ። ዜሌንስኪ ከፕሬዚዳንቱ ጋር ከተወያዩ በኋላ ከዲሞክራቲክ ፓርቲ ፕሬዚዳንታዊ ዕጩ ከምክትል ፕሬዚዳንት ካማላ ሀሪስ ጋርም እንደሚገናኙ ተጠቁሟል። ሪፐብሊካኖች የምርጫ ጣልቃ ገብነት ይፈጽማሉ ብለው የሚወነጅሏቸው ዜሌንስኪ ከሪፐብሊካን ፓርቲ ዕጩ ከቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ለመገናኘት እቅድ ይኖራቸው እንደሆነ የተገለጸ ነገር የለም። ሰሞኑን በዩክሬን መሪ ላይ የሚሰነዘሩትን ትችት አጠናክረው የቀጠሉት ዶናልድ ትራምፕ ዩናይትድ ስቴትስ ጦርነቱ የሚያቆም ስምምነት ለማድረግ ፈቃደኛ ለሆኑት ሰው አሁን በቢሊዮን የተቆጠረ ዶላር መስጠቷን ቀጥላለች ብለዋል። ይህ በእንዲህ እንዳለም የዩክሬን መሪ ሰኞ ዕለት ብርቱ የምርጫ ፍክክር በሚደረግባት ፔንሲልቫኒያ ግዛት የሚገኝ የተተኳሽ ፋብሪካ መጎኘታቸውን ተከትሎ ሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት ፕሬዚዳንቱ የሀገራቸውን አምባሳደር ኦክሳና ማርኮቫን እንዲያባረሩ ጠይቀዋል። ሪፐብሊካን የምክር ቤት አፈ ጉባኤ ማይክ ጆንሰን ለዘለንስኪ በጻፉት ደብዳቤ ለዩክሬን ተተኳሾች የሚያመርተውን ፋብሪካ መጎብኘታቸው ዲሞክራቶችን ለመጥቀም ሆን ተብሎ የታቀደ በምርጫው ጣልቃ ከመግባት የሚቆጠር አድራጎት ነው ብለዋል። ፕሬዚዳንት ባይደን ከፕሬዚዳንት ዘሌንስኪ ጋር ከመገናኘታቸው አስቀድመው ለዩክሬን የሚሰጥ አዲስ የ8 ቢሊዮን ዶላር እርዳታ ይፋ አድርገዋል። ይህ በእንዲህ እንዳለ የዩክሬን ጦር ኃይል ለሊቱን ሩሲያ ከላከቻቸው 78 ድሮኖች መካከል 66ቱን መተን ጥለናል ሲል አስታውቋል። በተያያዘ ሩሲያ ከየትኛውም ሀገር በሚሰነዘርባት ጥቃት በኒውክሌር የጦር መሳሪያዎቿ ለመጠቀም ትችላለች ሲሉ ፕሬዚዳንት ቪላዲሚር ፑቲን ተናገሩም። ኒውክሌር የጦር መሳሪያ ባለው ሀገር ድጋፍ የሚሰነዘር ጥቃት እንደ ጋራ ጥቃት ይቆጠራል ብለዋል። የሩሲያው መሪ ፑቲን ትላንት ረቡዕ ከፍተኛ የሀገሪቱ ባለስልጣናት የተገኙበትን የሩሲያ የጸጥታ ምክር ቤት ስብሰባ ሲከፍቱ ባደረጉት ንግግር ሩሲያን የኒውክሌር መሳሪያዎችን በሚመለከት የምትከትለው መርህ ለማሻሻል የቀረቡ ሀሳቦች እንዳሉ ተናግረዋል ከቀረቡት ቁልፍ ማሻሻያዎች ማሻሻያ ሀሳቦች ውስጥ ሩሲያ ኒኩሌር መሳሪያ ያልታጠቀ ሀገር በታጠቀ መንግስት ተሳትፎ ወይም ድጋፍ ጥቃት ከሰነዘረ በሩሲያ ፌዴሬሽን ላይ የተሰነዘረ የጋራ ጥቃት ተደርጎ ይወሰዳል የሚለውን እንደሚገኝበት ፕሬዚዳንቱ ተናግረዋል። ሩሲያ የኒኩሌር የጦር መሳሪያዎች የሚጠቀምባቸው ሁኔታዎች በግልጽ ተቀምጧል፣ ያሉት ፑቲን ይህም በስፋት በሚሳኤል፣ በጦር አውሮፕላን ወይም ድሮ የሚፈጸም ጥቃትን እንደሚያካትትም ጠቅሰዋል። ሩሲያ በራሷ ወይም በቤላሩስ ላይ በመደበኛ የጦር መሳሪያ ወራት ቢሰነዘር ኒውክሌሯን የመጠቀም መብቷ ይጠበቅ ይሆናል ያሉት ፑቲን ይህ ሩሲያ ከተቀኑባት ዘመናዊ ወታደራዊ ስጋቶች አኳያ በጥንቃቄ ጥንቶ የተደረገ ነው ማለታቸውም ተጠቅሷል። በመጨረሻም ወደ ፍሎሪዳ በከፍተኛ ፍጥነት በማብራት ላይ ያለችው ሄሪኬን ሄለን ከባድ አደጋ ደቅናለች። ከባድ ዝናብ ይዛ በሜክሲኮ ባህረ ሰላጤ በከፍተኛ ፍጥነት እየተጓዘች ያለችው ሄሪኬን ሄለን የዩናይትድ ስቴትስ ፍሎሪዳ ግዛት በማቅናት ላይ መሆኗል። የዩናይትድ ስቴትስ ብሔራዊ የሄሪኬን ክትትል ማዕከል አስታውቋል። በአንዳንድ አካባቢዎች እስከ 6 ሜትር ከፍታ ያለው ለህይወት አደገኛ የሆነ ዝናብ ሊያስከትል እንደሚችልም ማዕከሉ አመላክቷል። በሜክሲኮ ባረ ሰላጤ አድርጋ በሰዓት 155 ኪሎ ሜትር ፍጥነት ባለው ኃይለኛ አውሎ ንፋስ የምቱ ዘገዘገው ሄሪኬን ሄለን ዛሬ ሐሙስ ማታ ወይም አርብ ማለዳ ፍሎሪዳ ግዛት እንደምደርስ ይጠበቃል። ለሕይወት እጅግ አደገኛ የሆነ ጎርፍና በከፍታ አካባቢዎች የመሬት መንሸራተር ሊከሰት እንደሚችል ተጠርጥሯል። የፍሎሪዳ ገረገዢ ሮን ደንሳንቲስ ማያሚ ዴቪድን ጨምሮ በ67ቱም ግዛቶች አስቸኳይ ጊዜ አዋጅ አውጀዋል። የብሔራዊ ዘብ አባላቱም እርዳታ ለመስጠት በተጠንቀቅ እንዲጠባበቅ አንቀሳቅሰዋል። ፕሬዚዳንት ጆ ባይደን ትላንት ረቡዕ ገለጻ የተደረገላቸው ሲሆን አስተዳደራቸው ለፍሎሪዳና ሌሎች በከባድ አውሎ ንፋስና ዝናቡ መስመር ላይ ለሚገኙ ግዛቶች እርዳታ ለመስጠት ዝግጁ መሆኑንም አስታውቀዋል። አድማጮቻችን የሰዓቱ ዜናዎች እነዚህ ነበሩ። ለቀሪ ፕሮግራሞች ወደ ስመኝሽ ልመልሳችሁ። አስማማዋየነውን፣ ነውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መስከረም 16 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ የማመሻው ስመኝሽ የቆየ ነኝ። የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብራናለች። ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ወደ አብይር ዘገባችን እንለፍ። በኢትዮጵያ በግጭት አካባቢዎች የሚፈጸሙ ዘርፈ ብዙ የሰብአዊ መብት ጥሰቶች አሳሳቢ ሆነው መቀጠላቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኢሰመኮ ይህን ያለው በግጭት አውድ ውስጥ ያሉ አካባቢዎችን የሩብ ዓመት የሰብአዊ ሁኔታ በተመለከተ ትላንት አመሻሽ ላይ ባወጣው ሪፖርት ነው። ሪፖርቱ በአምስት ክልሎች ውስጥ በርካታ ሲቪሎች መገደላቸውን ብዙዎች ለአካል ጉዳት መዳረጋቸውንና ከፍተኛ ንብረት ውድመት መድረሱን አመልክቷል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቋል። ኬኔዲ አባተን የተከታተለው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት ትናንት ረቡ መስከረም 15 ቀን አመሻሽ ላይ ባወጣው የሩብ ዓመት ሪፖርት በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆነው እንደቀጠሉ አመልክቷል። ከእነዚህ ጥሰቶች መካከል ከሕግ ውጭ የሚፈጸም ግድያ፣ በግጭት አውድና አካባቢ የሚደርስ የሲቪል ሰዎች ሞት፣ የአካል ጉዳት፣ የንብረት ውድመትና ዘረፋ፣ የዘፈቀደ የጅምላና የተራዘመ ስርዓትና የተፋጠነ ፍትህ እጦት፣ አስገድዶ መሰወር፣ እገታ፣ በመዘዋወር መብትና በመጓጓዣ መንገዶች ላይ የሚፈጸም ህገወጥ ገደብና የሀገር ውስጥ መፈናቀል ይገኙበታል ሲል ኮሚሽኑ ዘርዝሯል። ባለፈው ሩብ ዓመት በግጭት አውድ ውስጥ ባሉት አምስት ክልሎች ማለት ማለትም በአማራ፣ በኦሮሚያ፣ በጋምቤላ፣ በማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች ውስጥ ቁጥራቸው በግልጽ ያልታወቀ ካላቸው በተጨማሪ በመቶዎች የሚቆጠሩ ሲቪሎችና በግጭት ተሳትፎ የሌላቸው ሰዎች መገደላቸውን ኢሰመኮ ምስክሮችን ዋቢ በማድረግ ገልጿል። ሪፖርቱ በሩብ ዓመቱ የተፈጸሙ የሰብአዊ መብት ጥሰት ጉዳዮችን በሙሉ ያካተተ እንዳልሆነ የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛኔ ያባት አብራርተዋል። በተለይም ከሰኔ ወር አካባቢ ጀምሮ እስከ መስከረም ወር መጀመሪያዎቹ አካባቢ ያሉትን ጉዳዮች በዚህ ሪፖርት ውስጥ ለማካተት ጥረት ተደርጓል። ነገር ግን አንዳንድ ጉዳዮች የሰብአዊ መብት ጉዳዩ የቀጠለ በመሆኑ ምክንያት ከዚያም በፊት የነበሩ ጉዳዮችን በዚህ ሪፖርት ውስጥ ለማካተት ሙከራ አድርገናል ማለት ነው። የሪፖርት ዋነኛነት ትኩረት የሚያደርገው በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታዎችን ክትትል በማድረግ እና ምርመራ በማድረግ ለማጠቃለል የተሞክረበት ሁኔታ ነው ማለት ነው። እንግዲህ በእነዚህ ባለፉት ሶስት ወራት አካባቢ ውስጥ ያሉትን የሰብአዊ መብት ጉዳዮች፣ አሳሳቢ ጉዳዮች፣ ጥሰቶችን በምናይበት ጊዜ በጣም በርካታ ሆነው እናገኛለን። ሆኖም ግን ደግሞ በእነዚህ ጊዜያቶች ውስጥ በዚህ ጊዜ ገደብ ውስጥ እንዲሆን በተለያዩ ምክንያቶች አክሰስ ባለመኖር ምክንያት ከተደራሽነት ምክንያት በግጭታ ውስጥ መሆናቸው ምክንያት መረጃ የማሰባሰብ በዝርዝር ከተጠቀሱት በርካታ የሰብአዊ መብት ጥሰቶች መካከል ግንቦት 12 ቀን 2016 ዓ ም በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ማጎ ብሔራዊ ፓርክ ዙሪያ በነበረ የእርስ በርስ ግጭት ወቅት በአካባቢው ለጉብኝትና ለፊልም ስራ ከተንቀሳቀሱ ሰዎች መካከል አንድ የስፔን ዜግነት ያለው ሰው በተተኮሰበት ጥይት ሕይወቱ ማለፉን የምርመራው ሪፖርት አስታውሷል። መጋቢት 26 ቀን 2016 ዓ ም በጋምቤላ ክልል አኛዋ ብሔረሰብ ዞን በታጠቁ ቡድኖች በተፈጸመ ጥቃት ቢያንስ 47 ሰዎች የተገደሉበትን ክስተትም ጠቅሷል ተገኝተዋል አብዛኛው ግድያዎችና ሌሎች የመብት ጥሰቶች የተፈጸሙት ደግሞ በአማራ ክልል እንደሆነ የኢሰመኮ የምርመራ ግኝት ያሳያል ግድያዎችን ጨምሮ ግጭት ባለባቸው አካባቢዎች የሰብአዊ መብት ጥሰቶች የተፈጸሙት በአማራ ክልል በሚንቀሳቀሰው ፋኖ በኦሮሚያ ክልል በሚንቀሳቀሰው የኦሮሞ ነጻነት ሰራዊት በሌሎች ክልሎች ደግሞ በስም ባልተጠቀሱ ታጣቂ ቡድኖች እንዲሁም በመንግስት የጸጥታ አካላት እንደሆነም የምርመራው ግኝት ያስረዳል ከነዚህ የሲቪሎች ግድያዎች መካከል አብዛኛው ሆን ተብለው የተፈጸሙ የተቀሩት ደግሞ በተኩስ ልውውጦች መካከል የተፈጸሙ መሆናቸውም ነው የተገለጸው። በዚህ ጉዳይ ላይ ከመንግስት በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የመንግስት ኃይሎች ሲቪሎችን ኢላማ ያደረገ ጥቃት እንደፈጸሙ በመግለጽ ከዚህ ቀደም የወጡ ሪፖርቶችንና ውንጀላዎችን መንግስት ማስተባበሉ ይታወቃል። በአማራና በኦሮሚያ ክልሎች ከመንግስት ጋር በትጥቅ ግጭት ውስጥ የሚገኙ ታጣቂ ቡድኖችም እንዲሁ ሰላማዊ ሰዎችን ኢላማ በማድረግ የሚቀርቡባቸውን ውንጀላዎች በተደጋጋሚ ያስተባብለዋል። በትናንቱ ሪፖርቱ የዘፈቀደ ሕገ ወጥ ጅምላና የተራዘመ ስርዓትና የተፋጠነ ፍትህ እጦት ሌላው አሳሳቢ ጉዳይ መሆኑን ያብራራው ኢሰመኮ። የአስቸኳይ ጊዜ አዋጁ የተፈጻሚነት ጊዜ ያበቃ ቢሆንም የኦሮሞ ነጻነት ሰራዊት ወይም መንግስት ሸኔ ብሎ የሚጠራውን ቡድንና ፋኖን ይደግፋሉ የተባሉ በርካታ ሰዎች በተለያዩ የአማራና የኦሮሚያ ክልል አካባቢዎች ፍርድ ቤት ሳይቀርቡ ለተራዘመ ጊዜ በእስር ላይ እንደሚገኙም አመልክቷል። በአማራና በኦሮሚያ ክልሎች በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉ በድጋሚ ጠይቋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛን አባተ በአማራና በኦሮሚያ ክልሎች የጥት ግጭት ከተጀመሩባቸው ጊዜዎች ውስጥ በርካታ ከግጭት ጋር የተያያዙ የሰብአዊ መብት አሳሳቢ የማስተካከያዎች እንዲወሰዱ ለግጭቶቹ የሰላም አማራጭ ቅድሚያ እንዲሰጣቸውና በዜጎች ላይ የሚደርሰው አስጠቃቂ የሰብአዊ መብት ጥሰቶች እንዲቆሙ በጣም በርካታ ምክረ ሀሳቦች ማቅረባችን ይታወሳል። እነዛ ከዚህ ቀደም የሰጠናቸው ምክረ ሀሳቦች ያልተፈጸሙት እንዲፈጸሙ እንደዚሁ በድጋሚ ጥረት አቅርበናል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው አመት ሐምሌ ሀያ አምስት ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋራ የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው፣ ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን መናገራቸው አይዘነጋም። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱ ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን የተሰጠ ማረጋገጫ የለም። በኦሮሞ ነጻነት ሰራዊትና በመንግስት መካከል በታንዛኒያ ለሁለት ዙር ያልተሳኩ ድርድሮች መደረጋቸው ይታወቃል። በፋኖና በመንግስት መካከል ድርድር እንዲካሄድ የማመቻቸት ኃላፊነት እንዲወጣ የተቋቋመው የአማራ ክልል የሰላም ካውንስል ሰብሳቢ የአየህራድ በለጠ ከፋኖ አካላት ጋራ በጉዳዩ ላይ በመነጋገር ላይ እንደሚገኙ ከትናንት በስቲያ መስከረም 14 ቀን በአማራ ሚዲያ ኮርፖሬሽን በተላለፈው ማብራሪያቸው ተናግረዋል በድርድርና በውይይት የሚያምኑ በርካታ ፋኖዎች አሉ እነሱን አግኝተናል ከነሱ ጋር ተነጋግረናል አንዳንዶቹን ደግሞ ለመገናኘት ቀጠሮ ይዘናል በቅርቡ እነሱም አንድ ሆነው በተለይም አመራር ፈጥረው የአማራ አኖ ድርጅት በአንድ ላይ በአመራር ደረጃ መግለጫ እንደሚሰጡን ያነጋገሩንም አሉ። ይህንን እንደሚያደርጉም በእርግጠኛነት የገለጹልን ስላሉ የሚያበረታታ ጉዞ ላይ አለን ብለን መውሰድ ይቻላል። ኢሰመኮ በትናንቱ ሪፖርቱ በግጭት ውስጥ የሚገኙ አካላት ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ሕጎችን ከመጣስ እንዲቆጠቡ ተጠያቂነትን እንዲያረጋግጡ የሚሉና ሌሎችንም ተያያዥ ጥሪዎችንም አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሄት ይቀጥላል። በየካትት 2015 ዓ ም የኦሮሚያ ክልላዊ መንግስት ካቢኔ የምስራቅ ቦረና ዞንን ሀያ አንደኛው የክልሉ ዞን አድርጎ ማዋቀሩን ተከትለው በጎሮዶላ ወረዳ የተነሳው ተቃውሞ ለማህበራዊ አገልግሎቶች መቋረጡ ምክንያት መሆኑ ስትዘገብ ቆይተዋል። የጤናና ሌሎች ማህበራዊ ግልጋሎቶች በተወሰነ ደረጃ ባለፈው ዓመት ቢመለሱም የወረዳው ትምህርት ቤቶች ላለፉት አንድ ዓመት ያለ አገልግሎት ቆይተው ዘንድሮ ትምህርት መጀመሩን የጎሮዶላ ወረዳ ነዋሪ አቶ በከልቻ በሪሶ ለአሜሪካ ድምፅ ተናግረዋል። በረኩመለማ ቁደጃ ጉቱ መጡ እየንበረሰ በረኩመለማ ቁደቶርበካናሞ ያለፈው 2016 ዓ.ም ምንም ትምህርት አልነበረም። ልጆቻችን አልተማሩም። ያው በዚህ አመት የሀገር ሽማግሌዎች ከነዋሪው ጋራ ተማክረው የዘንድሮው ትምህርት እንዲጀምር ሆኗል። ያው ባለፈው አመት በጸጥታ ችግር ምክንያት ብዙ ትምህርት ቤቶች ወድመዋል። ተማሪዎች በቂ የመማሪያ ቦታ የሚያገኙ አይመስለኝም። ነገር ግን ከሞላ ጎደል የትምህርት አሰጣጥ ሂደቱ ዘንድሮ ተጀምሯል። የሁለት ልጆች አባት መሆናቸውን የገለጹት አቶ በከልቻ ባለፈው አመት አለ ትምህርት ቆዩ ያሉት ሁለት ልጆቻቸው ዘንድሮ መመዝገባቸውን ገልጸዋል። መንበሩንሳ ባዬ ሳኒ ባዬ ሳኒም ይዳረግ የጅረ የሰቱ መንበሩንሳ በአደ የሰት ርገሙ ብዙ ትምህርት ቤቶች ወድመዋል። በተለይ በገጠሩ አካባቢ ያሉ ትምህርት ቤቶች እንደ ሰራሰር በዳጅዶላ የሚባሉ ትምህርት ቤቶች የተማሪ መማሪያ ክፍልና መቀመጫን ጨምሮ ወድመዋል። አሁን እነሱ በስም እንጂ አሉ ሊባሉ አይችሉም። በወረዳው አለ ባሉት በፀጥታ ችግር ምክንያት ስማቸው እንዲጠቀስ ያልፈለጉ የጎሮዶላ ወረዳ መምህርም የትምህርት ሂደቱ ከዓመት በኋላ መጀመሩን ይናገራሉ። በዚህ ሳምንት በሁሉም ትምህርት ቤቶች የተማሪዎች ምዝገባ ተጀምሮ ነበር። በወረዳ ከተማ ዙሪያ ደግሞ ትምህርትም ተጀምሯል። ነገር ግን በገጠሩ አካባቢ ባሉ ትምህርት ቤቶች ጉዳት ደርሶባቸዋል። ጣሪያቸው፣ መቀመጫዎችና በርካታ ንብረቶች ወድመዋል። በዚህም የመማር ማስተማር ሂደቱ ያልተጀመረባቸው አካባቢዎች አሉ። መምህሩ ላለፈው አንድ ዓመት ትምህርት መቋረጡ በርካታ ተማሪዎችን መጉዳቱን፣ አሁን ደግሞ ከመማሪያ ክፍሎች መፍረስ በተጨማሪ በአካባቢው አለ ያሉት የእጽታ ችግርም ሌላው የትምህርት አሰጣቱ ላይ ጫና እያሳደረ ያለ ችግር መሆኑንም አክለው ተናግረዋል። የጎሮዶላ ወረዳ የትምህርት ጽህፈት ቤት ኃላፊ አቶ ንጉሴ ዋቆ ለዓመት ተቋርጦ የነበረው ትምህርት በአገር ሽማግሌዎችና በአባ ገዳዎች ምክክር መከፈቱን አረጋግጠዋል። በርኖተ ናኖ ቶርባትሚን ቀብና አካና ጎሮ ዶላ ገረ ናኖ ማርሰ ጃተሚ ቶርባ ተ ሰት በሩ በርሲሱ ገሌራ ወረዳችን ወደ ሰባ አምስት የሚሆኑ ትምህርት ቤቶች አሉን። ከዚያ ውስጥ ስልሳ ሰባት በሚሆኑት የመማር ማስተማር ሂደቱ ተጀምሯል። የተቀሩት ሰባቱ ደግሞ በጸጥታና በመፍረስ ችግር ትምህርት መስጠት ያልጀመሩ ናቸው። የወደሙትን በተመለከተም በወረዳችን ካሉት አርባ ዘጠኙ ትምህርት ቤቶች ሙሉ በሙሉ ወድመዋል። ሕዝቡ በተቻለው መጠን ያሉትን በማሰባሰብ ላይ ነው። ተማሪዎች በእነዚህ ትምህርት ቤቶች ዛፍ ስርና ጥላ ስር ሆነው በመማር ላይ ናቸው። እኛም የሚመለከታቸውን አካላት ድጋፍ እየጠየቅን ነን። አቶ ንጉሴ አክለው በወረዳው ባለው የጸጥታ ችግር ምክንያት የተዘጉ ትምህርት ቤቶች መኖራቸውንም ተናግረዋል። ብዙ ትምህርት ቤቶች የጦር ካምፕ ሆነው ነው ያሉት። ይህን በተመለከተ ከጦር አመራሮች ጋር ተነጋግረን በትምህርት ቤቶቹ ሰፍረው ያሉት የጸጥታ ኃይሎች ወደ ሌላ ተለዋጭ ቦታ እንዲዛወሩ ተግባብተናል። አቶ ንጉሴ ወረዳው በዘንድሮ የትምህርት ዘመን 34,000 ተማሪዎችን ለመመዝገብ አቅደው በእስካሁኑ ወደ 25,000 ተማሪዎች ብቻ መመዝገቡን አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ገልሞ ዳዊትን ለዘገባው እጅግ አድርገን እናመሰግናለን። አሁን በቀጥታ የምናልፈው በኒውዮርክ እየተካሄደ ወዳለው የተባበሩት መንግሥታት ድርጅት ጉባኤ ይሆናል። ሰባ ዘጠነኛው አጠቃላይ ጉባኤ ዛሬ ሶስተኛ ቀኑን ይዟል። ዛሬም የተለያዩ ዓለም መሪዎች በተለያዩ ዓለም አቀፍ ጉዳዮች ላይ ንግግር ያደረጉ ሲሆን የፍልስጤም ግዛት ፕሬዝዳንት መሐሙድ አባስ የፍልስጤም ትውልዶች በጋዛ እየጠፉ መሆናቸውን ያመላከተ ጠንካራ ንግግር አድርገዋል። ይህንንና ሌሎች በዛሬ ዕለት የተካሄዱ ሁነቶችን ልታቀራን ባልደረባዬ ኤደን ገረበው መስመር ላይ ትገኛለች። ኤደን እንደምን አመሸሽ? ኤደን እስኪ የመንግስታቱ ድርጅት ጠቅላላ ጉባኤ የዛሬ ውሎ ምን ይመስል እንደነበር ጠቅላላ አድርገሽ ንገሪ አመሰግናለሁ ሲመኝሽ እንግዲህ ዛሬ የዛሬው ውሎ ወደ ውይይቶች ተሻግሯል። ትናንትና ከዚህ ቀደም በነበሩት ቀናቶች ንግግር እያደረጉ ነበረ፣ እንዲሁም ደግሞ የጎንዮሽ ውይይቶች ነበሩ። በዛሬው ዕለት ግን የተለያዩ ክርክሮች እና ውይይቶች፣ ጠለቅ ያሉ ውይይት የሚያስፈልጋቸው የዓለም ውሳኔ፣ የመንግስታት ውሳኔ የሚያስፈልጋቸው ጉዳዮች ናቸው እየተደረጉ ያሉት። ትንሽ ደግሞ ከትላንትናው አንፃር ቀኑም ቀዝቀዝ ያለ ይመስላል ዝናባ ለማቀን ነው በጣም ብዙ እንቅስቃሴ የሚለም ግን ጉባኤዎቹ ጎን ለጎን እየተደርካ ያሄዱ ነው። ለምሳሌ ዛሬ ንጋት ላይ በዚህ በኒውዮርክ ሰዓት አቆጣጠር ዘጠኝ ሰዓት ወይም ደግሞ በኢትዮጵያ ከጧት ሶስት ሰዓት እንደምንለው ማለት ነው አስቀድሞ የተደረገው በዓለም የጤና ድርጅት በአዘጋጅነት የተካሄደው በዓለም የጤና ጉዳይ ላይ በተለይም ደግሞ የጸረ ባክቴሪያ መድኃኒቶችን የተላመዱ መድኃኒቶችን ወይም ደግሞ ጸረ ባክቴሪያን መላመድን ለማስቆም የተለያዩ ዓለም አቀፍ ውይይቶች እየተደረጉ ነው። ይህ ውይይት በአጽንኦት አስፈላጊ የሆነበት ምክንያት ደግሞ የመንግስታቱ ድርጅት ጉባኤ የ2030 ግቦች የልማት ግቦች ብሎ የያዛቸው ጉዳዮች አሉ። ለዚህ ደንቃራ የሆነበት ብሎ ከሚያዙት ጉዳዮች መካከል ጤና ነው። በተለይም ደግሞ የጸረ ባክቴሪያ መድኃኒቶችን መላመድ በማህበረሰብ ውስጥ ያለ መላመድ እንደ አንድ ተግዳሮት ነው። ምክንያቱም አንድ ማህበረሰብ በበሽታ የሚጠቃ ከሆነ ውጤታማ ሆኖ የዘላቂ ልማት ግቦችንም ሆነ ሀገሩንም ለማሳደግ አይችልም። ስለዚህ በዚህ ጉዳይ ላይ መንግስታት ቁርጠኝነትን እንዲወስዱ እሱ የመጀመሪያው ጉባኤ ነበረ። ሌላው ስም የተከተለው ደግሞ የዚህ የኒክሌር ኃይልን ወይም ደግሞ የኒክሌር ማብላሪያ ያላቸው ሀገራት ቁርጠኝነታቸውና ቃል ኪዳናቸውን እንዲያድሱ የሚያሳስበው ውይይት ነው። ይሄ ውይይት አስፈላጊ የሆነበት ዓለም በተለይ ደግሞ እንደዚህ የተራራቀ አመለካከትና አስተሳሰቦችን እያስኬደች ባለችበት ወቅት የተለያዩ የኒውክሌር ስጋቶች አሉ። ስለዚህ እነዚህ ሀገራት ቃል ኪዳናቸውን እንዲያድሱ በሚል ከምሳ ሰዓት በፊት ባለው ውይይት ተደርጓል። ይሄ የሚመለከታቸው ሀገራትም ቃል ኪዳናቸውን እንዲያድሱ ተደርጓል ማለት ነው። እስኪ ደግሞ ወደ አፍሪካ ቀረብ ልበልና ኢትዮጵያ የምንገኝበት አፍሪካ መሪዎች በዚህ ጉባኤ ላይ ንግግራቸውን ያሰማሉ። ዛሬ ንግግር ያደረጉት የትኛዎቹ የአፍሪካ ሀገሮች ናቸው? ትኩረት ያደረጉበት ጉዳይ አለ? አመሰግናለሁ ስመንግሽ። እንግዲህ ያው በየቀኑ እነዚህ ፕሮግራሞችና መርሃ ግብሮች ይለዋወጣሉ። እስካሁን ባለን መረጃ መሰረት የኢትዮጵያ የፊታችን ቅዳሜ ከሰዓት በኋላ ነው ንግግሯን የምታደርገው። እንዲሁ ለኛ ቀጠና ግን ቀረብ ያሉ ሀገራት በዛሬው እለት ንግግር አድርገዋል። የአፍሪካ ሀገራትን ካነሳን ለምሳሌ አፍሪካን እንደው በአጠቃላይ ጠቅለል ብለን ስናይ ማላዊ፣ ካሜሮን፣ ኬንያ፣ የመን፣ ብሩንዲ፣ ጋቦን፣ ሴንትራል አፍሪካ ሪፐብሊክና ጋምቢያ፣ ሱዳን፣ ደቡብ ሱዳን ንግግር ካደረጉ ሀገራቶች መካከል ናቸው። በዋናነት እንደው ለቀጠናችን ቀረብ ስለሚሉ የኬንያው ፕሬዚደንት ዊሊያም ሩቶ በጣም በጸጥታ ጉዳይ ላይ አጽንኦት ሰጥተው ተናግሯል በአፍሪካ የጸጥታ ጉዳይ ላይ ምንድን ነው እሱ ያሉት፣ የዓለም የመንግስታቱ ድርጅት የሰላም ቻርተር እየተፈተነ ያለበት ጊዜ ነው፣ አደገኛ ወቅት ላይ ነው ያለው ሲሉ አሳስበዋል። እንዲሁም ደግሞ ኬንያ በሶማሊያ ጸጥታ ማስከበር ላይ ትኩረት ሰጥታ ስትሰራ መቆየታን ከሶማሊያ አጋሮቿ ጋር አብራ መቆየታንም እሱንም ተናግረዋል። ከዚህ በዘለቀ ግን እንደሚታወቀው እሳቸው ይሄንን ባይሉ በ2 አሁን የ2024 ታህሳስ ላይ ሲጠናቀቅ የኢትዮጵያ የሰላም አስከባሪ ቀጠናውን ለቆ ይወጣል። እሳቸውም ደግሞ ይህንን ባመላከተ መልኩ ከታህሳስ በኋላ የዓለም መንግስታት ትኩረት ሰጥተው በሶማሊያ ጸጥታ እንዲከበር ማድረግ አለባቸው ብለዋል። እሳቸው እንዳሉት እንደውም የተለያዩ የስልጣን ፉክክሮችና ሽሚያዎች በቀጠናው ላይ ሰዎች ጡንቻቸውን ለማሳየት ሀገራት ጡንቻቸውን ለማሳየት አላግባብ የሆነ ፉክክር እንዲኖራቸው አድርጓል ሲሉ እሱንም ላይ ያላቸውን ስጋት ተናግሯል። አንድ ዊሊያም ሩቶ እንግዲህ አንድ ያደነቁት ነገር ሶማሊያ በተባበሩት መንግስታት የጸጥታው ምክር ቤት ጊዜያዊ መቀመጫ ማግኘቷን፣ አፍሪካን ወክላ ጊዜያዊ መቀመጫ ማግኘቷን እሱንም አድንቀዋል። ያው የአፍሪካ ሀገር መሪዎች በጸጥታው ምክር ቤት ውስጥ እስካሁን መቀመጫ ወይም ውክልና የላቸውም እንደሚታወቀው፣ እሱንም ማስታወስ ያስፈልጋል። እንግዲህ ወደ ሱዳን ደግሞ እንሻገር። ሱዳን ሱዳንን ወክለው ንግግር ያደረጉት አብዱልፈታ አልቡርሃን ናቸው። እሳቸው ደግሞ ያሉት አማጺ ሲሉ የጠሩት የፈጥኖ ደራሹ ቡድን መሪ ወይም በጀነራል ሀምዶክ የሚመራው ቡድን በሀገራቸው ላይ ከፍተኛ ስጋት መደንቀሩ፣ እንዲሁም ደግሞ ቀጠናዊና የሀገር ውስጥ ደጋፊዎች ስላሉት የሱዳን ሕዝቦች አስጊ ለሆነ ሰቆቃ ተደቅኖባቸዋል ሲሉ ተናግረዋል። ስመኘሽ። አመሰግናለሁ። ጌጋን እንዲሁ ከማጠቃለላችን በፊት ግን ሌላው ጠንከር ያለ ንግግር ዛሩ ያደረጉት የፖሊሲ መሪ የግዛቷ መሪ ማህሙድ አባስ ናቸው። ና እሳቸውስ ምን መልእክት አስተላለፉ? ምናልባት ሌሎች ከዚህ ጋር አያይዘሽ የተነሱ ዓለም አቀፍ ጉዳዮች ሲኖሩ እንደሆነ በዛው አያይዘሽ ንገሪ ነው እሺ አመሰግናለሁ። እንግዲህ አንቺ እንደተናገርሽው እሳቸው ዛሬ ጠንከር ያለ ንግግር ነው ያደረጉት። በእርግጥም የሚጠበቅ ነው። የእስራኤል ሀማስ ግጭት በጣም እየተንሰራፋ ስደተኞች ወይም ደግሞ ፍልሰተኞች ወደ ግብፅ እየተሻገሩ ናቸው። እንዲሁም ደግሞ ሊባኖስና ወደ ሌሎች ሀገራትም ግጭቱ በጣም እየተንሰራፋ ነው ያለውና የእሳቸው ንግግር በጉጉት ሲጠበቁ የነበሩ ዓለም አቀፍ ከፍተኛ የሆነ ዓለም አቀፍ ተጽዕኖ የሚያስከትሉ ሀገራት በመሆናቸው ወይም ግጭቱ ያን ያክል አቅም ያለው በመሆኑ ትኩረት የተሰጠው ነበረ። እሳቸው በአጽንኦ ስት የተናገሩት እንግዲህ ምንድን ነው የመንግስታቱ ድርጅት ይህንን ግጭት እንዲያስቆም ተማጽነዋል። እንዲሁም ደግሞ በሐምሌ ወር 2024 በጎርጎርሳውያኑ የዘመን አቆጣጠር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ የዩናይትድ ስቴትስ ኮንግረስ ፊትለፊት ቀርበው የተናገሩትን ንግግርም ተችተዋል። ውሸት ነው። አጠቃላይ ውሸት ነው። ሲቪሎችን አልነካንም ሲሉ ነበር። ግን ከሀምሳ ሺህ በላይ ህጻናት ሞተዋል እና እባካችሁ ህጻናት መሞታቸውን አስቁሙ፣ ሴቶች መሞታቸውን አስቁሙ። እየተካሄደ ያለው የዘር ማጥፋት ነው ሲሉ ወንጅለዋል። ከዚህም ደግሞ በተሻገረ ጦርነቱ በጋዛ ብቻ ያለ ሳይሆን እስራኤል ፍልስጤምን ለመቆጣጠርና መልሶ አጠቃላይ ለመውሰድ የማጠቃለያ ሀሳብና ፍላጎት ስላላት ነው። በዌስት ባንክም ነጻነት ያለው ሁኔታ ውስጥ አይደለንም ያለ ነው ሲሉ የመንግስታቱ ድርጅትን ደጋግመው አስቁሙት አስቁሙት በሚል ነው ያሳሰቡት ማለት ነው። አመሰግናለሁ ሄደን። እንግዲህ በዛሬው ዕለት በሶስተኛው ቀን የመንግስታቱ ድርጅት ጉባኤ የተደረጉ ሁነቶችን በወፍ በረር አስቃኝተሽናል። ነገም ጉባኤው ይቀጥላል። በነገ በነገው ዕለት መመለሰሽ ያሉትን ሁኔታዎች እንደምታጋሪን ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ ሄደል። አመሰግናለሁ ስመኞች አድማጭ ተመልካቾች ጤና ይስጥልኝ። አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው ዝግጅታችን እንደቀጠለ ነው። አሁን ደግሞ ወደ ኢትዮጵያ እንመለሳለን። የ2017 ዓ ም የመስቀል ደመራ በዓል በተለያዩ ስነ ስርዓቶች ተከብሯል። በአዲስ አበባ በደማቁ የተካሄደውን የበዓሉን አከባበር የተከታተለው ኬኔዲ አባተ ተከታዩን ዘገባ ልኮልናል። የ2017 ዓ ም የመስቀል ደመራ በዓል በአዲስ አበባ መስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችና፣ ምእመናን፣ ፕሬዚደንት ሳለ ወርቅ ዘውዴ፣ ከተለያዩ ሀገራት የመጡ ጎብኚዎችና ልዩ ልዩ በርካታ ታዳሚዎች በተገኙበት በድምቀት ተከብሯል። በክብረ በዓሉ ላይ የሰንበት ትምህርት ቤት ተማሪዎችና መዘምራን በመንፈሳዊ ትርኢቶች የታጀቡ መዝሙሮችን ያቀረቡ ሲሆን ጸሎትና ሌሎች ሃይማኖታዊ ስነ ስርዓቶችም ተከናውነዋል። ስለ ክብረ በዓሉ አስተያየታቸውን የሰጡን ምዕመናን የመስቀል ደመራ በዓል የፍቅር ማሳያ ነው ይላሉ። ቀሲስ ሰለሞን የኋላ እሸት ከአስተያየት ሰጪዎች አንዱ ናቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ሲል በጠራኒው አደባባይ ላይ ደሙን ያፈሰሰበት፣ ስጋውን የቆረሰበት ቦታ ላይ ያለ ምልክት ነው። ከዛ በፊት መስቀል የነበረው የበደለኞች መቀጣጫ የነበረ፣ ኃጢአተኞች፣ በደለኞች የሚቀጡበት የነበረ ነገር ግን እኛ በደለኞች የነበርን ኃጢአተኞች የነበርን የሰውን ልጅ እግዚአብሔር አምላካችን ራሱን ወደዚች ምድር ላይ ለማውረድ። በፍቅር ምንም ነገር ሳይገብረው ኃጢአት ሳይኖርበት በደል ሳይኖርበት ለእኛ በደለኞች ለእኛ ኃጢአተኞች ሲል መስዋዕትነትን የከፈለበት የምልክታችን አርማ ነው መስቀል። የአዲስ አበባው የመስቀል ደመራ በዓል ስነ ስርዓት በተራዘመ ዝናብ ታጅቦ ነው የተካሄደው። ስነ ስርዓቱ ከተጀመረ በኋላ ብዙም ሳይቆይ መጣል የጀምረው ዝናብ ደመራው ሊበራ ጥቂት ሲቀረው ነበር ያባራው። በዝናቡ ውስጥ መንፈሳዊ መዝሙር ሲያቀርቡ ከነበሩ የደብረ ብስራት ቅዱስ ገብርኤል አንቀጸ ብፁሃን ሰ ሰንበት ትምህርት ቤት አባላት መካከል የሆነችው ሊዲያ መብራቱ አስተያየቷን ሰጥተናለች። ያለው ድባብ በጣም ደስ ይላል። ያው እንዳልከው እኛ ነን የዘንድሮ ተረኛ የመስቀል አቅራቢዎች። ረጅም ለሶስት ወራት ለአራት ወራት ነው የተዘጋጀንበት፣ ስለዚህ ሙሉ ማቅረብ ነበረብን። ማለት ደግሞ ብቻችን በተገኙበት ስለሆነ እጅግ በጣም ደስ ብሎናል። ያው ትንሽ የረበሸን ዝናቡ ነው፣ ጀምሮ ነው ዝናቡን የበረከት እንደሆነ እግዚአብሔር እጅን የገለጠበት እግዚአብሔር ያከበረበት ስለሆነ በጣም ደስ እያለ ዝናቡ ሀብተ ማርያም አዱኛም ከመዘምራኑ መካከል ናቸው። በዓሉ የበረከት ነበረ። እንግዲህ ከዛሬ በፊት ብዙ ጊዜ ያው በፀሐይ ነበር የሚሆነው እና ዛሬ ደግሞ ለየት ብሏል። እንግዲህ ደግሞ እኛ ያው እግዚአብሔር በረከቱን አወረደለን ብለንነው ነው የምናስበው እና እኛ ያው ደስ ብሎናል። ዛሬ በዓል ማለት ነው። አቶ ሳምሶን አዲሱ የተባሉ የክብረ በዓሉ ታዳሚ ደግሞ ተከታዩም ብለዋል። እንግዲህ መስቀል በዓል እኔ ያው ሳከብር ብዙ ዓመቴ ነው ዛሬ ትንሽ ዝናብ ነው። ዝናቡ ደግሞ እንደ ጸበል ነው የምናየው። በእምነታችንም አስተሳሰብ እንደ ጸበል ነው የሚታየው እና ድባቡን የበለጠ ያሳምረዋል እና ጥሩ ነው። ከዚህ በፊት ያለው አከባበር እስካሁንም ያለው አካባበር እንግዲህ በጣም ደስ የሚለው ከዓመት ዓመት በጣም እየጨመረን የመጣው እና ጥሩ ነው። መስቀል የፍቅር ትልቁ ማሳያ መሆኑን የሚገልጹት አስተያየት ሰጪዎቹ የዛሬዋ ኢትዮጵያ ከዚህ መማር አለባት ይላሉ። በተለያየ ምክንያት የሚለያዩ ነገሮቻችን ብዙ፣ እንደ መልካችን ሀሳባችን፣ እንደ መልካችን አመለካከታችን የተለያየም ቢሆን በእግዚአብሔርና በመስቀል ግን ሁላችንም አንድ ነን። በእግዚአብሔር የእጆቹ ስራ የተፈጠርን ስለሆንን አንድ ሆኖ መኖር ለኢትዮጵያውያን ከምንም በላይ የሚያስተምረን የመስቀሉ በዓል ነው። ለዚህ ሁሉም እግዚአብሔር ወልድ ኢየሱስ ክርስቶስ በመስቀል ላይ ተራርቀው የነበሩት አህዛብን እና ክርስቲያንን አንድ ያደረገበት ምልክት መስቀል ስለሆነ እኛም በአንድ በእግዚአብሔር እጅ ሥራ የተፈጠረን ሁላችን በፍቅር ለመኖር ከመስቀሉ ውጪ ሌላ ምልክት ሊሆን አይችልም መስቀል ደግሞ የሰላም የፍቅር ምልክት ነውና ጌታችን ፍቅሩን የገለጠበት በእኛ የገለጠበት ምልክት ነው በእያንዳንዱ ክርስቲያን ይህንን ሊያስብ ሊገነዘብ ይገባል ስለዚህ መስቀልን ስናስብ ሰላምን ፍቅር እናስባለን ስለዚህ ሰላምን ፍቅርን የምንማርበት በዓሉ ያለብንን መገፋፋቶች ያለብንን ጸሮች ወደ ጎን ትተን ይህንን አመት ከክርስቶስ ኢየሱስ ጋር አዲስ የምንሆንበት የምንባረክበት ሰላማዊ ሰዎች የምንሆን ወንድሞቻችን እህቶቻችን የምንረዳ፣ ታናናሾቻችንን የምንረዳ የምናግዝ የምንሆንበት የሰላም ፍቅር መስቀል ከኢየሱስ ክርስቶስ እኛ መማር አለብን። ለእኛ ብሎ ነው ሕይወቱን የሰዋው። ለእኛ ብሎ ነው የሁሉ መከራ የበላው። ና መስቀል ፍቅር ነው፣ ጠቅላላ ፍቅር ነው። ና ለኢትዮጵያ ምንድን ነው የምለው? እኔ ከኢየሱስ ክርስቶስ መማር አለብን። መስቀል ፍቅር ነው። ኢየሱስ ክርስቶስ ለሕዝብ ሲል ነው የሞተው። ምንም ነገር አላጣም። ከሰማየ ሰማያት ወርዶ፣ ከድንግል ማርያም ተወልዶ፣ እዚህ ምድር ላይ መጥቶ ይህንን ሁሉ መከራ የበላው ለፍቅር ሲል ነው። ና እንደው የኢትዮጵያ ሕዝብ ለምን ተፈቃቅረን፣ ወደ ድሮ ፍቅራችን ተመልሰን ተፈቃቅረን ለምን አንኖርም? ና ከመስቀል ተምረን ተፈቃቅረን ነው የአምላካችን ሱ እንከተል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም በዝግጅቱ ላይ ባደረጉት ንግግር የመስቀሉ ቃል ተምሳሌቶች እንደሆኑ በመጥቀስ የሰላም፣ የሰብአዊ መብት፣ የነፃነትና የእኩልነት መልእክት አስተላልፈዋል። ይህም ኢትዮጵያን ጨምሮ የዓለም ህዝብ ሊተገብረው የሚገባው እንደሆነ ተናግረዋል። በመጨረሻም ለበዓሉ የተዘጋጀው የደመራ ቼቦ በብፁዕ ፓትርያርኩ መሪነት ተለኩሷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው እጅግ አድርገን እናመሰግናለን። እኛም በድጋሚ እንኳን ለመስቀል ዋዜማ የደመራ በዓል በሰላም አደረሳችሁ እንላለን። ወደ ተከታዩ ዘገባ ነው የምናልፈው። ፕሬዚዳንት ጆ ባይደን በአስተዳደራቸው ዘመን መጨረሻ ፊታቸውን ወደ አፍሪካ አዙረዋል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በዓለም መሪዎች ፊት ሲናገሩ የሱዳን ግጭት ትኩረት እንደሚሻ፣ ወደ አንጎላ እንደሚጓዙ፣ እንዲሁም በጸጥታው ምክር ቤት ለአፍሪካ ሀገራት ሁለት መቀመጫ መሰጠቱን እንደሚደግፉ አስታውቀዋል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፓውል ከኒውዮርክ ያደረሰችንን ዘገባ እንግድ ወልድ ያቀርበዋል። ፕሬዚደንት ጆ ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የአፍሪካ አህጉሩን በተመለከተ ጠንከር ያሉ ጉዳዮችን አንስተዋል። የአፓርታይድ ስርዓት አስከፊነትን ለዓለም መሪዎች አስታውሰዋል። በሱዳን የሚካሄደው ጦርነት እንዲቆም እንዲሁም በኮንጎ ዲሞክራቲክ ሪፐብሊክ የሚታየው የኤምፓክስ ወረርሽኝ በአፋጣኝ መከላከል እንደሚያስፈልግ ተናግረዋል። ቀጣዩና ተመድንና አፍሪካን በተመለከተ የተናገሩት ግን ክብደት የተሰጠው ነው። ተመድ አዳዲስ አስተሳሰቦችና ድምፆችን ማካተቱ አስፈላጊ ነው። ለዛም ነው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ቁጥር መጨመሩና ታድሶ ማድረጉን የምንደግፈው። የአፍሪካ ሀገራት በተመድ የጸጥታው ምክር ቤት መቀመጫ እንዲኖራቸው ለዓመታት ሲጠይቁ ሰንብተዋል። ተቺዎች እንደሚሉት ግን በጸጥታው ምክር ቤት አባልነት ውስጥ ትልቁ ጉዳይ የሆነውን ድምፅን በድምፅ የመሻር መብት አፍሪካ እንድታገኝ ዋሽንግተን አትሻም። በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ጉዳዮች ፕሮግራም ባልደረባ የሆኑት ካሜሮን ሄድሰን የአፍሪካ ሀገራት በባይደን አቋም ግራ ተጋብተዋል ይላሉ። ይህ እንደሚመስለኝ ያላለቀ ፕሮጀክታቸው ነው። ምናልባትም ከእውነታው ይልቅ ወሬው የበዛ ይመስለኛል። አፍሪካውያን በጸጥታው ምክር ቤት መቀመጫ ሲያገኙ ወይም የሚያገኙ ከሆነ ድምፅን በድምፅ የመሻር ስልጣን ሊኖራቸው አይገባም ማለታቸው አፍሪካውያኑን ግራ ጋብቷቸዋል። የአሜሪካ ኤንተርፕራይዝ ኢንስቲትዩት የተሰኘው የምርምር ተቋም ባልደረባ የሆኑት ጃን ፎርቴር በበኩላቸው ደግሞ በባይደን የሱዳን ጦርነት እንዲያከተም ጥሪ ማድረጋቸውን መልካም መሆኑን አንስተው ንግግራቸው ተግባራዊ ምላሽ እንዲኖር ያስችል እንደው ጥርጣሬ አላቸው። ይህ ከባድ ከሆኑ ግጭቶች አንዱ ነው፣ ነገር ግን የዓለምን ትኩረት አላገኘም። እንደሚመስለኝ ከሆነ ያንን ያነሱት ዓለም ትኩረት እንዲያደርግበት ብለው ነው። ነገር ግን የጦርነት እንዴት መቆም እንዳለበት አይታወቅም። ባይደን ወደ አንጎላ እንደሚያቀኑ መናገራቸው አህጉሪቱን እንደሚጎበኙ የገቡትን ቃል መጠበቃቸውን ያሳይላቸዋል። ነገር ግን ዘግይቶ የመጣው ጉብኝት ምን ተጨባጭ ውጤት እንደሚኖረው ካሜሮን ሄድሰን ጥርጣሬ ያላቸው በአስተዳደራቸው ዘመን መጨረሻ ላይ መነሳቱና አፍሪካን በተመለከተ ብዙም ያደረጉት ነገር ሳይኖር ለሙገሳ መነሳታቸው ጉብኝቱ ከልብ እንዳልሆነ የሚያመላክት ይመስለኛል። ባይደን የሥልጣን ዘመናቸው ሊያከትም አራት ወራት ይቀረዋል። በቀራቸው ጊዜ የሚናገሩት ነገር ከመልካም ቃላት በላይ መሆኑን በዓለም ፈጣን እድገት እያስመዘገበ ያለውን አህጉር ለማሳመን ይጠቀሙበት ይሆን? አኒታ ፓውል ላከችው ዘገባ። እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ። በተከታይ ደግሞ የምናልፈው ወደ ሱዳን ይሆናል። በሱዳን በህዝብ ብዛት ሁለተኛዋ ከተማ የሆነችው ኦምዱርማን በአንድ ወቅት የደራ የገበያ ስፍራ ሆና እንዳልነበር አሁን ለአንድ ዓመት ተኩል ያክል በዘለቀው ጦርነት ወድማለች። ቪኦኤ ብዙም ወደማትመከረው የከተማይቱ መግባት የቻለ ሲሆን የቀድሞ ክብሯን የሚያስታውሱ ነዋሪዎች አግኝቶ አነጋግሯል። ከአባይ ወንዝ ማዶ ተሻግራ ከምትገኘው ዋና ከተማይቱ ካርቶም ካርቱም ጦርነቱ በተፋፋመበት ወቅት ሄነሪ ዊልከንስ ኦምዱርማን ተገኝቶ ተከታዩን ዘግቧል። ደረጀ ደስታ ያቀርበዋል። እንደ አውሮፓ አቆጣጠር መጋቢት 2023 እንደታየው በካርቱም ከተማ አካባቢ የሱቆች መናኸሪያ የሆነችው ኦምድሩማን የደራ የገበያ ማዕከል ሆና ነበር። በሰዎችና በሕይወት የተሞላችም ነበረች። እንደ አውሮፓ አቆጣጠር በ2024 መስከረም ላይ ግን መልኳ ተቀይሯል። በሱዳን ወደ 18 ወራት ያስቆጠረው አውዳሚ ጦርነት ጎድቷታል። የቀድሞ የኦምድሩማን ነዋሪ ፋሬስ ሙስጠፋ ከተማዋን ለቆ የሸሸው ጦርነቱ ሲጀመር ነበር። አሁን ለመጀመሪያ ጊዜ ወደ ገበያው ስፍራ እየተመለሰ ነው። በፊት በዚህ ስፍራ መገኘት ቀላል አልነበርም፣ ምክንያቱም ብዙ መጨናነቅ ነበር። ሁሉም ሱቆች ክፍት ነበሩ ሁሉም ሱቆች በዕቃ ተሞልተዋል እናቶቻችንና እህቶቻችን በሙሉ እዚህ ነበሩ ማለቴ የሱዳን ማኅበረሰብ የሚሰባሰበው እዚህ ነበር እንደ እውነቱ ከሆነ ጦርነቱ እኛ ሱዳናውያንን ለውጦናል ይህ የእግዚአብሔር ፈተና ነው እንደ ኤሮፓ አቆጣጠር ሚያዝያ 2023 ጦርነቱ ከተጀመረበት ጊዜ አንስቶ የሱዳን መንግስት ብዙ ዓለም አቀፍ ጋዜጠኞችን ወዲህ እንዳይገቡ ከልክሏል። በመስከረም 2024 ግን ቪኦኤ በሱዳን መንግስት ቁጥጥር ስር ወደምትገኘውና ብዙ ጊዜ ክፍት ወዳለሆነችው ኦምዱርማን ለመግባት ችለዋል። ከአራት ኪሎ ሜትሮች ባነሰ ርቀት ውስጥ ካርቱም ውስጥ ባላንጣ በሆነው በፈጥኖ ደራሹ ጦር ቁጥጥር ስር ወደሚገኘው የከተማው አቅጣጫ ከወዲህ በኩል የሚተኮሱ ከባድ መሳሪያዎችና የጥይት ድምፆች ይሰማሉ። የዚህ ጌጣጌጥ መደብር ባለቤት ለደህንነቱ በመፍራት ስሙን ከመግለጽ ተቆጥበዋል። ጦርነቱ በተነሳበት ጊዜ ባለሱቆች ለትልቅ በዓል እየተዘጋጁ እንደነበር ይናገራል። ሁሉም ሱቆች ጉዳት ደርሶባቸዋል ተኩስና ትርምስ ሲጀመረው የኢድ በዓል ሊከበር ሁለት ቀናት ሲቀሩት ነበር በወቅቱ ሰዎች መደበኛ ሥራቸውን እየሰሩ የኢድ ምርቶቻቸውንም ለመሸጥ ተዘጋጅተው ነበር ተንታኞች የሱዳን ጦርነት ከአንድ ዓመት ተኩል በኋላ አጣብቄኝ ውስጥ መግባቱን ይናገራሉ የሰላም ድርድሩ በተደጋጋሚ ከሽፏል የመብት ተሟጋቾችና የአሜሪካ መንግሥት ሁለቱንም ወገኖች በጦር ወንጀል ይከሳሉ ከአባይ ወንዝ ማዶ በፈጥኖ ደራሹ ቁጥጥር ስር የሚገኝ ይህ አካባቢ አለ ለብዙ ጋዜጠኞች ክፍት አይደለም። ከአካባቢው በነፍስ ያመለጡት ጥፋቱ የከፋ ነው ይላሉ። የተባበሩት መንግሥታት ድርጅት አካባቢው ምናልባት በከፋ ረሃብ የተሰቃየ ነው። ረሃቡም በሰባት ዓመታት ውስጥ በዓለም ትልቁ ነው ይላል። ይሁን እንጂ ግን በተደራሽነት እጥረት ምክንያት እውነታውን ማረጋገጥ አልተቻለም። ሙስጠፋ እኔ የምፈልገው ጦርነቱ እንዲያበቃና የሱዳን ህዝብ ወደ መደበኛው ህይወቱ እንዲመለስ ብቻ ነው ይላል። ረባን ያውዱ ወና እስማ ተግና እንሻላ ነር ያየው ምል አያም እግዚአብሔር ይካሳቸው። ሰዎችም ተስፋ መቁረጥ አይኖርባቸውም። እግዚአብሔር ሲፈቅድ፣ እንደ እግዚአብሔር ፈቃድ አንድ ቀን ተመልሰን አገራችንን መልሰን እንገነባታለን። ሱዳንን እንገነባታለን። ቪኦኤ ያነጋገራቸው በርካታ ሰላማዊ ሰዎችም ይህንን ተስፋ ይጋራሉ። በአፍሪካ የዩናይትድ ስቴትስ እዝ ወይም አፍሪኮም በጦር ሰራዊቶች ውስጥ የሚታዩ ፆታ ተኩር ጥቃቶችን ለማስወገድ በደቡብ አፍሪካ ከሚገኙ ሀገራት ጋር በትብብር በመስራት ላይ ይገኛል። በዚህ ሳምንትም የአፍሪኮም የቀጠና ኃላፊዎች ወደ ዛምቢያ አውደ ጥናት በማካሄድ ላይ ናቸው። በዚህ ዙሪያ ዘጋቢያችን ያደረሰንን ደረጀ እንግድ ወልድ ያቀርበዋል። አፍሪኮም እንዲሁም በአውሮፓና አፍሪካ የአሜሪካ አየር ኃይሎች ከዛምቢያ መከላከያ ኃይል ጋር በመተባበር በቀጠናው ሰራዊቶች ውስጥ ፆታን መሰረት ያደረጉ ጥቃቶችን ለማስወገድ ስልቶችን በመንደፍ ላይ ናቸው። ባትስዋና እና ዛምቢያ ፆታዊ ጥቃትን በመዋጋት ረገድ ቀጠናዊ ትብብሩን ለማጠናከር ተሳትፎ በማድረግ ላይ ናቸው። ሌትና ኮሎኔል ሊንዳ ጆንስ በአውሮፓና አፍሪካ የአሜሪካ አየር ኃይሎች የጤና ጉዳይ ኃላፊ ናቸው። ሁኔታዎች መስመር እንዲይዙ ሁሉም ሰው ዋጋ እንዳለውና አላስፈላጊ ድርጊቶች ተቀባይነት እንደሌላቸው ማድረግ የእኛ የመሪዎች ኃላፊነት ነው። ይህ ፖሊሲዎችን ተግባራዊ ማድረግንና አንዳንድ ድርጊቶችን ሪፖርት ለሚያደርጉት ሰዎች ድጋፍ መስጠትን ይጨምራል። በእንደ አውሮፓውያን አቆጣጠር 2021 በጦር ሰራዊት ውስጥ ፆታዊ ጥቃት በከፍተኛ መጠን በመጨመር ስምንት ነጥብ አራት በመቶ የሚሆኑ ሴቶች ጥቃት እንደደረሰባቸው የአሜሪካው የመከላከያ ሚኒስቴር አስታውቋል። የአሜሪካ አየር ኃይል አባሏ ሳማራ ብራውን ጉዳዩ ችላ ከተባለ ወታደራዊ ግዳዮችን በመፈጸም ላይ ተጽዕኖ ያሳድራል። ፆታን መሠረት ያደረገ ጥቃት የአንድን ተቋም እሴቶች የሚሸረሽር ነው። አንድነትን ሸርሽሮ ለተልኮ ዝግጁ መሆንን ይጎዳል። ጠንካራ አቋም መውሰድ አለብን። የፖሊሲ ጉዳይ ብቻ ሳይሆን የክብራችንና የመርሃችን ጉዳይ ነው። ከአሜሪካ አየር ኃይል ጡረታ ያወጡትና አውደ ጥናቱን በአማካሪነት የሚያስተባብሩት ኬት ካስቴል ከዛምቢያ ጋር ስለሚደረገው ትብብር አስፈላጊነት ይህን ይላሉ። የትኛውም ሰራዊት ይህን ብቻውን መጋፈጥና ማስወገድ አይችልም። የእውቀትና ልምድ ልውውጥ ያስፈልጋል ፆታን መሰረት ያደረጉ ጥቃቶችን ለማስወገድ ውጤታማ ስልቶችን መንደፍ ይጠይቃል። በዛምቢያ መከላከያ ኃይል ሻለቃ የሆኑት የአውደ ጥናቱ ተሳታፊ ስቲፈን ሙሌያ ደግሞ ሰራዊቱ ፆታን መሰረት ካደረጉ ትንኮሳዎች ነፃ መሆን አለበት ባይ ናቸው። ሰዎች ከትንኮሳና ውከት ነፃ በሆነ ሁኔታዎች ስራቸውን ሲሰሩ ተልኳቸው ላይ ሙሉ በሙሉ ያተኩራሉ። ሰዎች ካለ ፍርሃትና መሸማቀቅ የሚሰሩበትን አካባቢ መፍጠር አለብን። ፆታን መሠረት ላደረጉ ጥቃቶች መፍትሄ የሚሻ ቀጠናዊ ቢሮ ለመክፈት በማቀድ ላይ መሆናቸውን የዛምቢያ ባለሥልጣናት አስታውቀዋል። ሻለቃ ግሎሪ ሙሶንዳ ከአሜሪካ አጋሮች ጋር የሚደረገው ትብብር ውጤታማ መፍትሄ ማስገኘት አለበት ብለዋል። መከፋበር የሰፈነበት ከባቢ መፍጠር የሁላችንም ኃላፊነት ነው። ችግሩ መኖሩ ማመን ብቻ በቂ አይደለም። በመፍትሄው ላይም መስራት አለብን። ይህ በእንዲህ እንዳለ አሜሪካ የሚገኘው የጦር ኮሌጅ ባለሥልጣናት በሴቶች ሰላምና ጸጥታ ጉዳይ ለመወያየት በሉሳካ ይገኛል። ቆንዲሴ ዱቤ ከጋቦሮኔ የላከው ዘገባ እንግዶልድነኝ ዋሽንግተን ዲሲ ዝግጅታችን አሁንም እንደቀጠለ ነው። ቀደም ሲል በነበረው ዘገባችን ላይ እንደተከታተላችሁት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሳ መኮ ትላንት ምሽት ባወጣው የሩብ ዓመት የሰብአዊ መብት ሁኔታ ሪፖርት በአምስት ክልሎች ውስጥ በርካታ ሲቪሎች መገደላቸውን ብዙዎች ለአካል ጉዳት መዳረጋቸውንና ከፍተኛ የንብረት ውድመት መድረሱን አመልክቷል። በግጭቱ ተሳታፊ የሆኑ አካላትም ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ ጠይቋል። ይህን ሪፖርት አስመልክቶ ደረጀ ደስታ የኢትዮጵያ ሰብዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ሀይለመስቀልን አነጋግሯል። አቶ ያሬድ ሪፖርቱን በተመለከተ በሰጡት አስተያየት ይጀምራል። አመሰግናለሁ። ያው ሪፖርቱን አይቸዋለሁ በደንብ ጊዜ ወስጄ። አንደኛ ይሄ ሪፖርት የሩብ ዓመት ከሰኔ እስከ መስከረም ብቻ ያለውን የሚይዝ ነው። አንድ የራሱ ተግዳሮቶች ያሉበት በጊዜ የተገደበ ጊዜ ሪፖርት ነው። ሁለተኛ ደግሞ መግቢያው ላይ በግልጽ እንደተቀመጠው አካባቢዎቹ አሁንም የግጭት ቀጠናዎች በመሆናቸው የተነሳ ኮሚሽኑ በሙሉ አቅሙ ተንቀሶ አካባቢው ላይ ያሉትን ችግሮች፣ የደረሰውን የሰብአዊ ቀውስ፣ የተፈጸሙትን የሰብአዊ መብት ጥሰቶች ሙሉ በሙሉ ማጣራት እንዳልቻለ አስቀምጧል በመግቢያው ላይ። ስለዚህ ይሄ ሪፖርት በጣም አሳሳቢ የሆኑ ብዙ ችግሮችን ይዟል፣ ግን በዛው ልክ ደግሞ ተፈጽሟል ወይም ደርሰዋል ተብለው ከሚገመቱት ጠቅላላ የሰብአዊ መብት ጥሰቶች ውስጥ በጣም አነስተኛ የሚባለውን ያህል ነው ሪፖርት እንዳደረገ ከመነሻው የሚገልጸውና ግን በነዚሁ እንኳን በዚሁ ውስን በሆነ አቅሙም በጊዜ በተገደበው ሪፖርታቸውም ላይ የሩብ ዓመት ሪፖርቱ እነዚህ አምስት ክልሎች ውስጥ ንጽዋን ዜጎች የጥቃት ኢላማ መሆናቸው፣ ግጭቶች ተባብሰው መቀጠላቸው፣ በግጭቶች ምክንያት የታጠቁ ኃይሎች የመንግስት ታጣቂ ኃይሎችን ጨምሮ ሌሎቹም ኃይሎች በየቆዩባቸው አካባቢዎች ሁሉ ንጽዋን ዜጎች ላይ የከፋ የሰብአዊ መብት ጥሰት እያደረሱ እንደሆነና በሪፖርት ውስጥ በግልጽ እንደተቀመጠው ከህግ ውጭ በርካታ የግድያዎች ተፈጽመዋል። በግጭት ውስጥ ምንም ተሳትፎ የሌላቸው ንፁሃን ዜጎች ለጥቃት ዒላማ ተደርገው የተገደሉ አሉ። የዘፈቀደና የተራዘመ የጅምላ እስር እየተደረገ መሆኑን ሪፖርቱ በደንብ ያሳያል። ሊያውም ሙሉ መረጃ ገና አልተሟላም። በዛው ልክ ደግሞ ከታሰሩም ሰው በኋላ ለረጅም ጊዜ ለተራዘመ ስርም የተዳረጉ ሰዎች የተፋጠነ ፍትህ እንዲያጡ ምክንያት ሆኗል። በዛው ልክ ደግሞ አስገንድዶ መሰወር የተለመደ የዕለት ተዕለት ድርጊት መሆኑን እና እገታን ጨምሮ ከቦታ ቦታዎች መዘዋወር ዋና አውራ መንገዶች በየጊዜው በመዘጋታቸው ዜጎች ለብዙ የከፋ ሕገወጥ ስራና ጥቃት የተዳረጉ መሆኑን እና የሀገር ውስጥ ተፈናቃዮች ቁጥርም በዛው ልክ ማሻቀቡን በግጭቶች ምክንያት ሪፖርቱ በደንብ በዝርዝር ሄዶበታል። በግጭቱ ተሳታፊ የሆኑ በተለይም በአማራና ኦሮሚያ ያሉ ሌሎችም ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ነው ኮሚሽኑ በድጋሚ ጠይቋል። መንግስትና የግጭት ተሳታፊዎች ሰላማዊ መፍትሄ በማፈላለግ ረገድ ያላቸው ፍላጎት ልምድና ተነሳሽነት ምን ይመስላል ይላሉ እሱ ነው። ነገሮችንም በዛ በኩል በቂ ልምድና በተለይ ደግሞ የፖለቲካ ፍላጎት ቁርጠኝነት አለመታየቱ በሁሉም አካላት። መንግስትም በየጊዜው በተለያዩ አጋጣሚዎች የሰላም ድርድር የማረግ ፍላጎት እንዳለው ያሳያል። ነገር ግን ያንን ፍላጎቱን የሚያሳዩ ቁርጠኝነቶች ብዙም አይታዩም። በዛው ልክ የወታደራዊ ጥቃቶች በየቦታው ተበራክተው ነው የቀጠሉት። በአንድ ዓመት ጊዜ ውስጥ እንኳን እነዚህ ግጭቶቹ በተጀመሩበት ጊዜ ውስጥ እንኳን የተፈጸሙ የድሮን ጥቃቶች በቅርብ ጊዜ ሪፖርቶች እንደሚያሳዩት ከም በመቶዎች የሚቆጠሩ የድሮን ጥቃቶች በመንግስት በኩል ተፈጽመዋል። በነዚ የድሮን ጥቃቶች ደግሞ አብዛኛዎቹ ተጠቂ የሆኑት ሕፃናትን ጨምሮ ንጹሐን ዜጎች ናቸው። ስለዚህ እንዲህ ያሉ የኃይል እርምጃዎች እየተጠናከሩ ባለበት፣ የሰላም የሚደረጉ የሰላም ጥሪዎች ከልብ የመነጩ ናቸው ወይ? የፖለቲካ ቁርጠኝነቱ አለ ወይ? ወይስ እንደዚሁ ለፕሮፓጋንዳ ፍጆታ ብቻ የተደረጉ ናቸው የሚለውን ነገር ያስነሳል። በዛው ልክ ደግሞ ከመንግስት ጋር እየተፋለሙ ያሉ አካላትም መንግስት ላይ እምነት ያጡ መሆናቸውን በመግለጽ ለሚቀርቡላቸው የሰላም ጥሪዎች ብዙዎቹ የሚሰጧቸው ምላሾች ያለማመን እና መንግስትን በኃይል ሙሉ በሙሉ የማስወገድ ህልምና ግብ ይዘው እንደሚንቀሳቀሱ ደጋግመው በየመግለጫዎቻቸው ላይ ሲጠቅሱ ይስተዋላልና ከመንግስት ታንዛኒያ ላይ ከኦነግሽኔ ጋር የጀመረው ድርድር ተጨናቅፎ መቅረቱ በሁለቱም አካላት በኩል ያለውን የቁርጠኝነት ችግር ያሳያል። ከፋኖም ጋር እንደዚሁ ድርድር አልተካሄደም። ነገር ግን የሚቀርቡ የሰላም ጥሪዎች የነበራቸው ግብረ ምላሾች እንደዚሁ ሁሉም አካላቶች ለሰላማዊ ድርድር ቁጭ ብለው ያሏቸውን የፖለቲካ ክፍተቶች በውይይት በንግግር የወሰደውን ያህል ጊዜ ወስዶ ለመፍታት ያላቸው ቁርጠኝነት እጅግ እጅግ አናሳ መሆኑን ነው የሚያሳየው። እና ይሄ ከሁሉም አካላት እኛም የሲቪክ ማህበራት በአዲስ ዓመት መግቢያ ላይ ጭምር ለሁሉም በግጭቱ ስላሉ አካላት ሁሉ ጥሪ አድርገናል። የፖለቲካ ድርድር ጊዜ ይወስዳል ትግስት ይወስዳል በቅልቦና ውስጥ ተሆኖ የሚደረግ ነገር ነው ለዛ ቁርጠኝነት እንዲኖራቸው ሁሉም አካላት ጥሪ አቅርበናል ግን በተቃራኒው ግጭቶቹ በጣም ተባብሰው ነው እየቀጠሉ ያሉት ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሐምሌ 25 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋር የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ተናግረዋል። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱም ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን የተሰጠ ማረጋገጫ የለም። እዚህ ላይ የእርሱ አስተያየት ምንድን ነው? ጠቅላይ ሚኒስትሩ ያደረጉትን ንግግር ሰምቻለሁ። ግን ያንንም ተከትሎ ከሁሉም አካላት በተለየ ሁኔታ ከጀርባም ቢሆን በይፋ የሚደረግ የተጀመረም ድርድር እንደሌለ መግለጫ የሰጡበትንም ሌሎቹ በግጭት ውስጥ ያሉ አካላትም የሰጧቸውን መግለጫዎች ሰምቻለሁ ለምሳሌ በአበሳቸው በዋነኝነት ካነሱት የአማራ ክልል ውስጥ ያሉ ታጣቂዎች የፋኖ ታጣቂዎች የተከፋፈሉ ናቸው በሚል ያመጡት መነሻ ነገር፣ ሁሉም በየቦታው የተደራጁ የፋኖ አመራሮች በሰጧቸው መግለጫዎች ውስጥ ያው ከመንግስት ጋር በተለይ ጠቅላይ ሚኒስትሩ ባነሱት ልክ የተጀመረ ምንም አይነት ድርድር እንደሌለ አንስተዋል። እንግዲህ የእነዚህ አደረጃጀቶች ምናልባት ለራሳቸው ለትግሉ ስትራቴጂያዊ ወይም ስልታዊ ቆይታ ይጠቅማል ብለውም ሊሆን ይችላል። ወይ በሌላ መንገድ በተበታተነ ሁኔታ እየታገሉ ያሉ አሉ፣ አንድ ላይም ሆነው እየታገሉ ያሉ አሉ። ግን ለምሳሌ ኦነግ ሽኔን ሁኔታ ብንወስድ አመራር ያለው መንግስት፣ እንደውም የድርድር ምልክቶች ያሳየበት ከሀገር ውጭ ታንዛኒያ ድረስ ሄደው ለመደራደር ተሞክሯል። ነገር ግን ወደተፈለገው ደረጃ አልደረሰም። ስለዚህ የታጣቂዎቹ ኃይሎች መበታተን ብቻም እንደ ዋና ምክንያት ሊወሰድ አይችልም እና እኔ መፈራረጁ ገሌ ነው ገሌ ነው መባባሉ ለጊዜው ጥቅም የለውም። አገሪቷ እየተጎዳች ነው። ንጹሃን ዜጎች በጣም በጣም በጣም አሰቃቂ በሆነ ሁኔታ ለብዙ አይነት የሰብአዊ ቀውስና ጉዳት እየተዳረጉ ነው። የአገሪቷንም ኢኮኖሚ በዛው ልክ እያደቀቀው ነው ጦርነቱ። እንቅስቃሴዎች፣ የንግድ ስራዎች እንደ ልብ ማህበረሰቡ ስራ መስራት አልቻለም። እነዚህ ሁሉ ታጣቂ ኃይሎቹ የሚሰጧቸው ምክንያቶች በስቃይ ውስጥ ላለው ህዝብ ፋይዳ የላቸውም። ስለዚህ አሁንም የሚያስፈልገውን ጥረት ሁሉ አድርገው እነዚህም ተግዳራቶች ሁሉ አልፈው ህዝቡ የሚፈልገው በድርድር የሚመጣውን ሰላም እና ውጤቱን ነው። ስለዚህ እነዚህ ምክንያቶች መደርደር አሁንም ህዝቡ ለሚያነሳቸው ጥያቄዎች እና ለእየደረሱ ላሉት ቀውሶች ምንም የሚፈይደው ነገር አይኖርም እና ለእነዚህ ሁሉ ነገሮች ቶሎ መፍትሄ ማበጀት አሁንም በዋነኝነት የመንግስት ኃላፊነት ነው። በቀጣይ ደግሞ እነዚህ ለህዝብ ጥቅም ለህዝብ መብት ነው የምንለው የሚሉ ኃይሎችም የሚታገሉለት ህዝብ በዚህ ደረጃ እየተጎዳ ሰብአዊ ቀውስ ውስጥ ወድቆ እያዩ የሰላም በሮችን መዝጋት የለባቸውምና የሚደረድሯቸው ምክንያቶች የፖለቲካዊ ምክንያቶች ናቸው፣ ግን ለስቃዩ እና ለህዝብ ጥያቄ መልስ አይሆኑም። አቶ ያሬድ በጣም አመሰግናለሁ። ወደፊት እንግዲህ እንደናንተ በሰብአዊ መብቶች ዙሪያ የሚንቀሳቀሱ ድርጅቶችና ሌሎች ባለድርሻ አካላትን ይዘን በመቅረብ ለማወያየት እንሞክራለን። በጣም አመሰግናለሁኝ። ስጌስት ልንደረጅ። እኔም አመሰግናለሁ። እኛም ዝግጅቶቻችንን በዚሁ እናጠናቀቃለን። ሰላም በደናደሩ